ማዶ እሲጨሳል አጋፋሪ ይደግሳል ያቺ ድግስ ውጪ ውጭ በድንክ አልጋ ተገልብጭ ያቺ ማልጋ ተንኮለኛ አለ አንድ ሰው አጣሰኛ ቆይ ሾይ ጉዳዴ ብሯን ብሯን ይላል ሆዴ ቆይ ሾይ ጉዳዴ ብሯን ብሯን ይላል ሆዴ። Let's take a dance break.